ፈረንሳይ ከቡሩንዲ የጸጥታ ኃይላት ጋር ታደርገው የነበረውን ትብብሯን ማቋረጧን አስታወቀች። የፈረንሳይ ዜና ወኪል አኤፍፔ በቡሩንዲ መዲና ቡጁምቡራ የሚገኙ ዲፕሎማቲክ ምንጮችን ጠቅሶ እንደዘገበው የፈረንሳይ መንግስት ይህንን ውሳኔ የወሰደው የቡሩንዲ ፕሬዝዳንት ፒየር ንኩሩንዚዛ ለሦስተኛ የሥልጣን ዘመን በእጩ ተወዳዳሪነት መቅረባቸውን በመቃወም አደባባይ በወጡ ሰልፈኞች ላይ ግዙፍ የኃይል እርምጃ የተጠቀመበትን ድርጊት በመቃወም ነው። ከኔዘርላንድስ ከጀርመንና ከቤልጂየም ጎን ከምስራቅ አፍሪቃ ውጭ በሚካሄዱ የሰላም ማስከበሪያ ተልእኮዎች ውስጥ ተሳታፊ የሆኑትን የቡሩንዲ ፖሊሶችንና ወታደሮች ከብዙ ዓመታት ወዲህ በማሰልጠን ላይ የምትገኘው ፈረንሳይ ከቡሩንዲ ጸጥታ ኃይላት ጋር ትብብሯን ለማቋረጥ የወሰደችው ውሳኔዋ የአካባቢውን ሁኔታ የሚከታተሉ በሀምቡርግ ከተማ የሚገኘውን በምህፃሩ ጊጋ በመባል የሚታወቀውን የጀርመን የፖለቲካ ጥናት ተቋም ተንታኝ ዩሊያ ግራው ፎግልን የመሳሰሉ ታዛቢዎች መልካም ቢሉትም እርምጃው እጅግ ዘግይቷል በሚል ተችተዋል። ለብዙ ዓመታት ያሰለጠነችው ፖሊስ አሁን በተቃዋሚዎች ላይ ከባድ የኃይል እርምጃ መውሰድ መጀመሩን ፈረንሳይ ቀስ በቀስ ተረድተዋለች። በመሆኑም ተደጋጋሚ የመፈንቅለ መንግስት ታሪክ ያላትንና ፖሊሷም የፈላጭ ቆራጭ መንግስት መሳሪያ ሆኖ ያገለገለባትን ቡሩንዲ የጦር ኃይል ለማጠናከር የምትሰጠው ስልጠናዋ ጥቅሙ ምን ሊሆን ይችላል በሚል ማጠያየቅ ይገባታል። ኢንስትሩመንት አይነስ አውቶሪታርን ሬዥምስ ር ባለፉት ሳምንታት በመዲናይቱ ቡጁምቡራ በተካሄዱት ተቃውሞ ሰልፎች ላይ በፖሊስ ኃላፊው አንድሬ እንዳያማ ባዤ እየተመራው የፖሊስ ቡድን የአደባባዩን ተቃውሞ በኃይል ተግባር መበተኑ የሚታወስ ሲሆን፣ በመገናኛ ብዙሃን ዘገባ መሰረት በዚሁ ወቅት ፈረንሳውያን የጸጥታ አማካሪዎች ከፖሊሱ ኃላፊ ጎን ቆመው ነበር። ቡሩንዲ ውስጥ ፈረንሳይ እንደ ቀድሞው ቅኝ ገዢ ቤልጅየም ትልቅ ሚና ባይኖራትም አንዳንድ አጠራጣሪ እርምጃዎች መውሰዷን ጀርመናዊቷ የፖለቲካ ተንታኝ ግራው ፎግል አስረድተዋል። በቡጁምቡራ የሚገኘው የፈረንሳይ ኤምበሲ በቡሩንዲ ከተካሄዱ መፈንቅለ መንግስት በኋላ ለፖለቲካ ተቃዋሚዎች በተደጋጋሚ ከለላ መስጠቱን ግራው ፎግል እንደ ምሳሌ ጠቅሰዋል። ለውዝግቦች የመፍትሄ ሀሳብ የሚጠቁመው የዓለም አቀፉ ክራይሲስ ግሩፕ ተንታኝ ቲየሪ ቨርኩሎን ፈረንሳይ በቡሩንዲ በታየው ቀውስ አኳያ እርምጃ ለመውሰድ ባመነታችበት ድርጊት አኳያ ወቀሳ ሰንዝረዋል። ፈረንሳይ ትብብሯን ያቋረጠችው በጣም ዘግይታ ነው። ለምን ይህን ማድረጓ በውል ባይታወቅም ከጠቅላላ አውሮፓውያን ሀገራት መካከል በቡሩንዲ ስለቀጠለው ቀውስ ለረጅም ጊዜ ድምጿን ሳታሰማ የቆየች ሀገር ፈረንሳይ ናት። ይሁንና ይህን አቋሟን ለብዙ ጊዜ ይዛ ለመቀጠል አለመቻሏን ከጥቂት ጊዜ በፊት ተረድተዋለች። ምክንያቱም አቋሟ ከአውሮጳ ህብረት ጋር ያላትን ትብብር ሊጎዳ ይችላልና። ቀውሱን ምክንያት በማድረግ ቀደም ሲል የአፍሪካ ህብረትና የአውሮጳ ህብረት ቡሩንዲ ምርጫውን ወደ ሌላ ጊዜ እንድታስተላልፍ ባቀረቡት ጥያቄ መሰረት ምክር ቤታዊውን ምርጫ በ በአስር ቀን ወደፊት በመግፋት እንደ አውሮፓውያን ዘመን አቆጣጠር ለሰኔ 5 2015 አስተላልፈዋለች። ፕሬዚደንታዊው ምርጫ ግን እንደታቀደው እንደ አውሮፓውያን ዘመን አቆጣጠር ሰኔ 26 2015 ዓ ም ይደረጋል። ቀውሱ አሁንም በቀጠለባት ቡሩንዲ ውስጥ የማስፈራራቱ ሂደት ተጠናክሮ ቀጥሏል በሚል የአውሮፓ ሕብረት ወደዝችው ሀገር ሊያሰማራው የነበረውን የምርጫ ታዛቢ ቡድን እንደማይልክ ከወዲሁ አስታውቋል። የቡሩንዲን ሁኔታ በቅርብ የምትከታተለው ዩኤስ አሜሪካም ቀውሱ ካላበቃ እርምጃ ልትወስድ እንደምትችል ማስጠንቀቂያ ሰጥታለች።